በዚህ ባሳለፍነው ዓመት የመጨረሻ ሳምንት ነበር ቄስ ኦሞት አግዋ፣ አሽኔ አስቴን እና ጀማል ኡመር ሆጀሌ ክስ የተመሰረተባቸው ሦስቱ ግለሰቦች ለስድስት ወራት ያህል ክስ ሳይመሰረትባቸው በአዲስ አበባ በሚገኘው ማዕከላዊ የምርመራ ጣቢያ በቁጥጥር ስር የቆዩ መሆናቸውን ሁማን ራይትስ ዋች ገልጿል። በጣም ያሳስበናል፣ ምክንያቱም የክሱን ዝርዝር ከተመለከትን ከሽብር ጋር የሚያገናኘው ጉዳይ የለም። የተከሰሱት በምግብ ዋስትናና የመሬት ይዞታ ዙሪያ በተሰናዳ ጉባኤ ላይ በናይሮቢ በመሳተፋቸው ነው። ፊሊክስ ሆርን የሁማን ራይትስ ዋች የአፍሪካ ቀንድ መረጃ አጠናቃሪ ናቸው። በእነዚህ ግለሰቦች ላይ የቀረበው ክስ በመሰረቱ የኢትዮጵያ መንግስት ከልማትና ሌሎች አስተዳደራዊ ጉዳዮች ጋር በተያያዘ ከዜጎቹ መስማት የማይፈልገውን ድምጽ ሲያሰሙ ስለማይወድ ነው ይላሉ። አቶ ኦማጣጓ የዚህ አስተሳሰብ ተጠያቂ የሆኑ ይመስለናል። የዓለም ባንክ በኢትዮጵያ ያለውን አሰራር በአግባቡ እንዲያጤን በተለይ መሠረታዊ አገልግሎቶችን ለማህበረሰቡ ለማድረስ የዘረጋቸው መርሃ ግብሮች ለሰብአዊ መብት ጥሰት ውለው ከሆነ ለማጣራት ባደረገው ምርመራ በአስተርጓሚነት ተካፍለዋል። ትውልዳቸው ጋምቤላ አካባቢ የሆነው አቶ ኦባንግ ሜቶ የጋራ እንቅስቃሴ ለአዲስቷ ኢትዮጵያ የተባለ የማህበረሰብ ተቋም ይመራሉ። አቶ ኦሞታጓ የመካነ ኢየሱስ ቄስና የተከበሩ ሰው ናቸው ይላሉ ጋምቤላ አካባቢ ያሉ ሰዎች በሙሉ ፓስተሩ ሞት ማንነቱ ማን እንደሆነ ያቃሉ። ህዝቡ የምወዱ ሰው ነው ማለት ነው። እና አሁን የመንግስት የሚሉ ነገር በእውነት ሰዎች የምታውቁ ፓስተር ነው። ፓስተሩ ሞት ና ከዚህ በፊት እንኳን ያው በምክንያት ሶስት አገልጋይ ስራ ነበር። ከዛ ደግሞ አንድ ቀን ምንድን ነው የቱሪዝም ጋምቤላ ናሽናል ቱሪዝም ውስጥ ነበረው እና ከዛ ደግሞ ቢን ሁሉ በደንብ የምታውኩ ያው የጋምቤላ አንዳንድ ጊዜ የጎሳ ግጭት አለ ቢትን አኙአክ እና ኑዌሮች እና ይሁን ሙስ የሪኮንሲሊሽን ለሄርክ በር ሄርክ በዛ የታወቀ ሰው ነው። አኙአኮቹ ፓስር እና ኑዌሮቹ ፓስር አንድ ላይ ሆኖ በቃ ያው የጋምቤላ ፒስ ሪኮንሲሊሽን ነገር ነውና

የኢትዮጵያ መንግስት በተደጋጋሚ ከሁመን ራይትስ ዋች የሚቀርቡ የመብት ጥሰት ክሶችን ቡድኑ ተአማኒነት የለውም በማለት ውድቅ በማድረግ ይታወቃል።